የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንዳውቶቡሱ ሙሉ ነው። በዚህ ሳምንት የተከናወኑ ዘገባዎችን ይዘንላችኋል። መስታወት አድራጋው ነኝ ጽዮን ግርማ፣ ከጎኔ የጋቢና ትገኛለች። ሰላም እንደምናመሻችሁ። ላለፉት ስምንት ዓመታት በኤርትራ ሀሪና እየተባለ በሚጠራው ቦታ የጦር ሰፈር ካምፕ ገንብቶ የነበረው የአማራ ዴሞክራሲያዊ ኃይል ንቅናቄ ባህር ዳር በመገኘት ሰላማዊ ትግል ለማድረግ መወሰኑ አስታወቀ። ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። የወያኔ መንግስት ነጻነት ስለሌለው ለዛ ከአገሬ እንድወጣ እና ትግል ቦታ እንድገኝ ተደርጎ ለአማራ የማይጠቅምና ለአማራ ፍጹም አስቀያሚ መሆኑ ስለተረዳሁ ወደ አማራ ወደ ዳንግላ ሾልች የገባው የተመላሾችን አስተያየት ነው ያደመጣችሁት። ሙሉ ዘገባውን ይዘናል። አዲስ አበባ ከተማ ውስጥ በባንዲራ ጉዳይ ግጭት መፈጠሩን ነዋሪዎችና ፖሊስ አስታወቀ። ብዙ ቦታዎች ላይ አዲስ አበባ የሚያስገቡ ቦታዎች ለብዙ ወጣቶች መጥተው፣ ሌሎች ደግሞ አዲስ አበባ የሚገኙ ሌሎች ወጣቶች ደግሞ አትገቡም፣ አትፈቅሉም አይነት ግጭቶች ነበሩ እና ፖሊሲ ይህን ለመገናገል ብርቱ ጥረት ነ ያደርግ ነው ዛሬ የዋለው እና አጠቃላይ ሁኔታ ወይ ይሄ ነው ይመስለል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ነው ያዳመጣችኋቸው። የተለያዩ አስተያየቶችን አካተን ሙሉ ዘገባውን ይዘን እንመለሳለን። በሌላ ዘገባችን ደግሞ የደቡባዊ ክልላዊ መንግስት ህዝቡ በተለያየ ጊዜ የሚያቀርበውን አስተዳደራዊ ችግር ለመፍታት የሚያስችል አዲስ የዞንና የወረዳ አወቃቀር ላይ የተሰራ ጥናት ማጠናቀቁን አስታወቀ። አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከሉ ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳቢ በማድረግ የተጠና ጥናት ነው። የደቡብ ክልል ፕሬዝዳንት ናቸው። በካቢና አሳፍራ ናቸዋል። ከ ሀያ ዓመታት በኋላ ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያና ኤርትራ ድንበር በዛላንበሳ አቅጣጫ መከፈቱ ይታወሳል። በአካባቢው የሚኖሩ ነዋሪዎች ምን ይላሉ? በዚህ ሶስት ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዱስትሪያል ማቴሪያል፣ የስሚንቶ፣ የሌላ የምግብ የሚሆን የጤፍ አንዳንድ ነገሮች፣ ከዛም ጨው ይዞ የሚመጣም አለ ከዛም ከዚህም በሁለቱም በኩል ያው ብዙ ሰዎች የሰው ሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። 20056 ሲሰጥ የነበረው ደግሞ 3 ምናምን እየተሸጠ ነው። ብዙም የገበያ ንረት እየታየ አይደለም ማለት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ፕሮስ ላለፉት ስምንት ዓመታት በኤርትራ ሀሪና እየተባለ በሚጠራው የጦር ሰፈር ካምፕ ገብቶ ሲታገል የነበረ የአማራ ዲሞክራሲያዊ ኃይል ንቅናቄ ዛሬ በባህር ዳር በመገኘት ሰላማዊ ትግል ለማድረግ መወሰኑን ገልጿል። በሀገር አቀፍ ደረጃ ለሰራዊቱ መልሶ መቋቋም ስራ ጽፈት ቤት መቋቋሙንም መንግስት ገልጿል። አስቴር ምስጋናው ዝርዝሩን ይዛለች። ኤርትራ ጋሽባርካ ዞን ውስጥ ሀሬና ወታደራዊ የጦር ሰፈር ነበር ከስምንት ዓመታት በፊት የአማራ ዴሞክራሲያዊ ኃይል ንቅናቄ የተቋቋመው። ንቅናቄው ከምስረታው በኋላ ፍትህና ዲሞክራሲ የተጠሙ የክልሉ ተወላጅ የሆኑ ዶክተሮች፣ ኢንጂነሮች፣ ሐኪሞች ወታደሮችና አርሶ አደሮች ነበሩ። እድሜም ጾታም ሳይገድባቸው ስራቸውን ትተው ንቅናቄው ወደሚገኝበት በረሃ የተቀላቀሉት ይላል የንቅናቄው ሊቀመንበር አቶ ተፈሪ ካሳውን። ንቅናቄው አማራጭ የትግል ስልት ያለውን ሰላማዊ ትግል መምረጡን ተከትሎ የጦር ካምፑን ዘግቶ ጦሩን ትጥቅ አስፈትቶ ባህር ዳር ገብቷል። ዛሬ በሺዎቹ የሚቆጠሩ የንቅናቄው ደጋፊዎችና የሰራዊቱ ቤተሰቦች በተገኙበት በባህር ዳር ብሔራዊ ስቴዲየም ደማቅ አቀባበል ተደርጎለታል። ሀገሬ ሀገሬ ኢትዮጵያ ለክብር ሽቁመናል ባንቺ ዙሪያ። ሃምሳ አለቃ ጋሻው ወደ ሰባዎቹ የእድሜ ክልል የሚጠጉ አዛውንት ናቸው። ተዳራቸውንና ስድስት ልጆቻቸውን ጥለው ነበር በረሃ የገቡት። የገዢው ፓርቲ የጦር ሰራዊት አባልም ስለነበርኩ የሚሰራው ሸፍጥ አናዶኝ ነው የገባሁት ይላሉ። እኔ ወደ ትግል የገባሁትኝ በመጀመሪያ ጊዜ በደርግ ዘመነ መንግስት፣ በኤርትራ 17 ዓመት ተዋግቻለሁኝ። ወያኔ ድብቅ ምስጢሩን ይዞ ወደ ኢትዮጵያ በዘለቀበት ጊዜ ደግሞ እውነት ወገኖቻችን ናቸው በሚል እኔ ከወያኔ ጋር ደግሞ ሁለት ዓመት ሰርቻለሁ። ግን ስሠራ ትግረኛ ከዚያ ስለተማር ትግሬ ነው ብዬ ነው የገባሁትኝ። ነገር ግን የገባሁበትኝ ዓላማ ሰራዊቱ ማን ይባል ነበረ? መጀመሪያ ማይፈል ይባል ነበረ። በኋላ ደግሞ ጉና የሚባል ክፍለ ሰራዊት ላይ ስኖር ለብዙ ጊዜ ከዚያ ከሰራ በኋላ የማየው ስራ የማየው ተግባራቸው ሁሉ ለአማራ የማይጠቅምና ለአማራ ፍጹም ማስቀያሜ መሆኑ ስለተረዳሁኝ ለአንድ ጊዜና ለመጨረሻ የተዋጉ አርበኞቻችን ወደ አገር ቤት እንዲገቡ የሚል ከነትጥቃቸው ሲልኩ እኔም ትግሬ በመሆኔ ስላክ ወደ አማራ ወደ ዳንግላ ሾልቼ የገባው። ከዚህን በኋላ በሰላማዊ ትግል ስታገል ቆይቼ ትግሉ እየተባባሰ በመሄዱና በአማራው ላይ የሚደረገው ጫናና መጥፎ ተግባር እንቅልፍ ስለነሳይ ይሄንን ሁኔታ ለመታገል ወደ አድሃን ታጋዮች ሊቀላቀል ችያለ። ሲቀላቀሉ ትዳር ልጅ ትተው ነው የሄዱት። ልጆችን ስድስቱ ልጆች ሁላት በቤት ላይ ይችላሉ። ታጋይ ዝናንተ ነህ የሰራዊቱ አባል ናት። በክልሉ የነበረው ስራ አጥነት፣ የመልካም አስተዳደር ችግር፣ የፍትህና ዴሞክራሲ መጓደል ተስፋ አስቆርጦኝ በአቅሜ ለመታገል ነው በረሃ የገባሁት ትላለች። ወደ ጫካ እንድገባ ያደረገኝ በግልም ሆነ በሕዝብ በማየው ተጽዕኖ በሀገራችን ላይ ለሴቶችም ሆነ በሰው ሀገር ስደት ላይ ውሃ የበላቸው ባሳ ላይ በተለያዩ ጥቃት እየደረሰባቸው ተምረው እንዳልተማሩ ወጣቶች እየተፈናቀሉ እየተቦሳቀሉ እያሉ በመሆኔ እኔም አንዲቱ በስርዓት መማር አልቻልኩም። የወያኔ መንግስት ነጻነት ስለሌለው ለዛ ከሀገሬ እንደወጣ እና ትግል ቦታ እንድገኝ ተደርግ ለሴት ልጅ ይከብዳል ብለሽ ታስቢያለሽ። ግን ደግሞ ውስጥሽ ካመነበትና አንዴ ከገባሽበት የሆነ ነገር ሊከብድ አንድም ነገር አይችልም። ከእግዚአብሔር ጋር ተወጥቼ ከ በዚህ ደርሻለሁ። ሌላው አባቱን ለመቀበል የመጣው የ19 አመቱ ወጣት ናትናኤል ጌትነት ነው። አባቱ የመድኃኒት መደብር ነበራቸው። እኔንና ሁለት እህቶችን እንዲሁም አንድ ወንድሜን ጥሎ ነበር በረሃ የገባው። አባቴ ከአምስት ዓመቱ በኋላ ነው ያገኘሁት። ማለት ከቤት ወጦ ከቤት የወጣበት ምክንያት ያው ነፃነቱ ለመታገል ለእኛም፣ ለቤተሰቦቹም፣ ለሀገሩ ሰዎች በሚል ወደ ኤርትራ በረሃ እንደሄደ ከብዙ ጊዜ በኋላ የሰማ ነው። በእርግጥ ሁለት እህቶች እና አንድ ታላቅ ወንድም አለ። አባቴ የራሱ መድኃኒት ቤት ነበረው፣ የተሻለ ህይወት የነበረው ሰው ነው። ከዛ በኋላ ግን ያው ብዙውን ነገር ሰው በዛ በኋላ ያለው ነገር ከባድ ነበር። ማለት እሱ ከሄደ በኋላ የእሱ ነበረ ገቢያችን እሱን የሚያመጣው ገንዘብ በእሱ በሚ ነበር የምንተዳደረው። እናቴ ስራ አልነበራትም። ከዛ በኋላ ነው እሷም ስራ ፈለጋ ዘመድ ምናምን ቤት ፈልጋ የያዘችው። ብቻ እንደ በፊቱ አይደለም። ከኤርትራ ጦራችሁን ነቅላችሁ፣ ካምፓችሁን ዘግታችሁ ለመምጣት ስትወስኑ ከመንግስት ጋር ምን አይነት ስምምነቶች ላይ ደርሳችሁ ነው ብዬ ለንቅናቄው ዋና ሊቀመንበር ለአቶ ተፈሪ ካሳሁን ጥያቄ ያነሳው እንግዲህ ውይይቶችን አድርገናል። ድርድሮችን አድርገናል። በዚያም የተግባባንባቸው ነጥቦች አሉ። እነሱም የታጋዩን ነጣ ፈንታ በተመለከተ ሌላም ሌላም ብዙ ነገሮች አሉ የተነጋገር ናቸው። የመልሶ ማቋቋም ስራ ይሰራል። ይሄ የመልሶ ማቋቋም ስራ የተለያየ አቅም እና ሙያ ያለው ታጋይ ነው ያለን። ኢንጂነሮች አሉ፣ መምህራኖች አሉ፣ ሐኪሞች አሉ፣ አርሶ አደሮች አሉ፣ ነጋዴዎች አሉ። እና እነኚህ በየስራው የሚገባው በየስራው ይገባል። ሌላው ደግሞ በፈለገው መንገድ ታጋዩ በፈለገው መንገድ ስትሪት እንደሚያደርጉ ነው የተነጋገር ነው የጨረስንም በዚህ ነው። የትጥቅ ትግላቸውን ፈተው ለሚመጡ ኃይሎች በሀገር አቀፍ ደረጃ ምን ታስቧል በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን በስልክ ጠይቄያቸው ነበር። ጠቅላይ ሚኒስትር ጽሕፈት ቤት የመልሶ ማቋቋም ፕሮጀክት ጽሕፈት ቤት ተቋቁሟል። በዚህ ፕሮጀክት ጽሕፈት ቤት አማካኝነት ከመቀበል አንስቶ እስከ መልሶ ማቋቋም ስራዎች ይሰራሉ። መልሶ ማቋቋሞች ምን ምን ናቸው? ምን ላይ ያተኩራሉ? መልሶ ማቋቋሙ አንደኛ በተመላሾቹ ዝርበ ባሌ ላይ የሙያ ምርጫ ላይ የተመሰረተ ይሆንና በዛ ፕሮጀክት በመታቀፍ ራሳ ፍርድ ይደረጋል። ፕሮጀክት ይዘጋጃል። በዛ ፕሮጀክት ውስጥ እያንዳንዱ የሚገባ ሰው በዝንባሌው ወይንም ቀደም ብሎ የነበረው ሙያ በሱ አማካኝነት የስራ እድል ይፈጠርለታል። በዛ ስራ እድል መሰረት ራሱ እንዲችል ይደረጋል። በዛሬው የአቀባበል ስነስርዓት ላይ የንቅናቄው መስራች ኮለኔል አለበን የአማራ ብሔራዊ ንቅናቄ አመራሮች የባህር ዳር ከተማ ከንቴባን ጨምሮ በርካታ የባህር ዳር ከተማ ወጣቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። አዲስ አበባ ከተማ ውስጥ በባንዲራ ጉዳይ ግጭት መፈጠሩን ነዋሪዎችና ፖሊስ አስታወቁ። ግጭቱ የተቀሰቀሰው ለኦሮሞ ነጻነት ግንባር ኦነግ አመራሮችን አቀባበል ለማድረግ ዝግጅት በሚያደርጉ ወጣቶችና በባንዲራ አሰቃቀልና አቀባብ ላይ በተቃወሙ ወጣቶች መካከል መሆኑን ከሁለቱም ወገን ያገኘ ነው መረጃ ያስረዳል። በግጭቱ አንድ ሰው በድንጋይ ተመቶ ሕይወቱ ማለፉን ፖሊስ አረጋግጧል። ኦነግ በድርጊቱ ማዘኑን ገልጾ የተጀመረው ለውጥ ጥላሸት እንዳይቀባ መቻቻል መኖር አለበት ብሏል። የባንዲራውን ጉዳይ የበለጠ የሚያከሩት ከሚመጡት ፓርቲዎች በላይ መለያየቱን የሚፈልጉት ኃይሎች ናቸው ያሉት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። ጽዮን ግርማ የተለያዩ አካላትን አነጋግራ ተከታዩን ዘገባ አጠናቅራለች። ያነጋገርናቸው የተለያዩ ሰዎችና ፖሊስ በሰጡ መረጃ ቅዳሜ መስከረም አምስት ቀን ሁለት ሺ አስር ዓመተ ምሕረት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር የአመራር ቡድንና የሰራዊቱ አባላት ኢትዮጵያ ይገባሉ። ለዚህ ቡድን ደግሞ ቀድመው ወደ ኢትዮጵያ የገቡት የድርጅቱ ስራ አስፈጻሚ አባላት ኮሚቴ አቋቁመው ከኢትዮጵያ መንግስት ጋር በቅንጅት ዝግጅት እያደረጉ ይገኛሉ። በዝግጅቱ መርሃ ግብር መሰረት ከቦሌ ዓለም አቀፍ አየር ማረፊያ ጀምሮ እስከ መስቀል አደባባይ አቀባበል ይኖራል። መስቀል አደባባይም የመንግስት ባለስልጣናትን ጨምሮ ዝግጅት እንደሚኖር እቅድ ተይዟል። በተጨማሪም በተለያዩ አካባቢዎች የድርጅቱን አርማ የያዙ ባንዲራዎችን መስቀልና ከተማውን ማሸብረቅ አንዱ የዝግጅቱ አካል ነው ብለዋል። በአዲስ አበባ ከተማ መሳለሚያ በሌላ በኩል የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ስለ ሁኔታው ተጠይቀው ከትላንትና ጀምሮ እንዲህ ያሉ ግጭቶች መከሰታቸውን ገልጸዋል እና በየመንገዱ አርማቸውን ሰጥለው በማሸብረቅ ሙቅ ያለ አቀባበል ለማድረግ አስበው ደጋፊዎቻቸው የሚያደርጉት እንቅስቃሴ አለ። ከእኛ ጋር በቅንጅት ነው፣ በኮሚቴ ነው ሲሰራ የነበረው ልክ የግንቦት ሰባት አመራሮችን እንደተደረገ ሁሉ ለነሱም ተመሳሳይ ምክንያቱም ሁሉም ኢትዮጵያዊ ነው፣ በኢትዮጵያውያን ወገኖቻችን ናቸው እና ከኢትዮጵያ ወገኖቻቸው ለመቀናቀል ነው የሚመጡት የሚል መንፈስ ይዘን ነው ነው እየሰራ ነው ያለነው። በዚህ ሂደት ወጣቶቹ ባንድራስ ወይም የኦነግ አርማ መለያቸው ሲሰጥሉ ነው የዋሉት ትናንትና። ፈቅደንላቸዋል። ያልፈቀደንላቸው ነገር አንድ ነገር ነበር። እሱም በውይይት ፈተነዋል። ስማልክ ላይ የመቀባት የኤሌክትሪክ ምሰሶ ላይ እንደዚህ ድልድዮች ላይ አርማውን የመቀባት አዝማሚያ ነበር፣ ባለፈው በግንቦት ሰባቱም ደጋፊዎች አካባቢ የታየ እነዚህ ነገሮች የህዝብ የጋራ ንብረቶች ስለሆኑ የኦነግ ወይም የግንቦት ሰባት ብቻ አይደለም፣ የሁሉም ህዝብ የሌላውም ጠቅላላው ህዝብ ንብረቶች ስለሆኑ እዚህ ላይ የግል አርማ የድርጅት አርማ ፐርማነንትሊ መቀባት አይቻልም። and አወያየትን ትርክርናቸው እንግዲህ ባንድራቸው እንዲሰኩ ተብደንላቸው ሲሰኩ ነው የዋሉት። ይሁን እንጂ በአንዳንድ ቦታዎች ላይ ሌሎች ወጣቶች የእነሱን አርማ በማውረድ የሌላ አርማ የመስቀል አይነት አዝማማያዎች ታይተው እና እነሱ ይህን በትዕግስት አልፈው ወይም ደግሞ ሌሎች ነግረው የማስታገስ ስራ እንዲሰራላቸው ማድረግ ሲገባቸው ግጭት ቀጥቷ ግጭት ውስጥ ገቡ። ይህን አይነት ግጭት ውስጥ በመግባቱ ነው እንግዲህ የጸጥታ ችግር ሆኖ ለፖሊስ ተከላሆነ ነው ትናንት በተለይ ዛሬ የዋለው እና በብዙ ቦታዎች ላይ መግቢያ ከኦሮሚያ አዲስ አበባ የሚያስገቡ ቦታዎች ላይ ብዙ ወጣቶች መጠው ሌሎች ደግሞ አዲስ አበባ የሚገኙ ሌሎች ወጣቶች ደግሞ አትገቡም አትፈቅሉም አይነት ግጭቶች ነበሩ እና ፖሊስ ይህን ለመገላገል ብርቱ ጥረት ሲናስ እያደርግ ነው የዋለው። እና አጠቃላይ ሁኔታው ይሄ ነው። ኮሚሽነር ዘይኑ ጀማል አያይዘው እንደዚህ ያሉ ነገሮች ሲፈጠሩ ጉዳዩ ማግባባ ከሆነ ወደ ፖሊስ መሄድ እንጂ እርስ በርስ ግጭት መፍጠሩ አግባብ አይደለም ይላሉ። የዲሞክራሲ ስርዓት ግንባታ መሰረት መቻቻል። የዲሞክራሲ ስርዓት ግንባታ መሰረት የህግ የበላይነት። የህግ የበላይነት የማክበርና የማስከበር ዝንባሌ የሌለው ህብረተሰብ የዲሞክራሲ ግንባታ ስርዓት ሊሳካለት አይችልም። የዲሞክራሲ ስርዓት ግንባታ ካልተሳካ እስካሁን ድረስ የተከፈለው ወለግም ይሁን ሞት ሰባትም ይሁን ሌላውም ብዙ አብዛኛው የኢትዮጵያ ሕዝብ ብዙ መስዋዕትነት ከፍሎ ነው የዲሞክራሲ ለውጥ ማድረጋለን። የኢትዮጵያ ሕዝብ ሕዝቦች ዲሞክራሲ ዲዘር ያደረጋሉ፣ ነጻነት ይገባቸዋል፣ ሰላም ይገባቸዋል፣ ፍትህ ይገባቸዋል ተብሎ ነው ትግል ሲደረግ የቆየ ብዙ መስዋዕትነት ተከፍ ይሄ ከሆነ ፍላጎቱ ይሄ ከሆነ ይሄ የፍትህ ይሄ የዲሞክራሲ የሰላም እና የነጻነት ፍላጎቶች ሊሳኩ የሚችሉት የህግ የበላይነት ሊከበር ነው፣ እና በትዕግስት በመቻቻል መርሆ ስንመራ ነው። ካልሆነ አይሳኩም፣ ወደ አዘቅት የሚያስገቡን። ስለዚህ ወጣቱ በዋናነት ደግሞ ተጠቃሚ የሚሆነው ለዚህ ለውጥ ተጠቃሚ የሚሆነው ወጣቱ ነው። ወጣቱና ህፃኑ የተወለደውም ያልተወለደው፣ የዚህ ለውጥ በመሰረታዊነት መለቆ ተጠቃሚ የሚሆነው ስለዚህ በዚህ አንጻር ታስቦ በተለይ ወጣቱ ህግን የማክበርና የማስከበር ኃላፊነት መወጣት ካልቻለ በራሱ እርምጃ ለመውሰድ የፈት ሀይል እያለ የፍትህ ሀይል እያለ በራሱ እርምጃ ለመውሰድ ጥረት የሚያደርግ ከሆነ ለውጡ እንዳይሳካ እንቅፋት እየፈጠሩ ያሉ ወይም ደግሞ እንዳይሳካ ከፍተኛ ጥረት እያደረጉ ያሉ ሀይሎች መሳሪያ ሆኖ መቀጠሉ የማይታለል። ወጣቱ ለእነዚህ ሀይሎች መሳሪያ ሆኖ የሚቀጥል ከሆነ የራሱን የወደፊት ዕጣ ፈንታ እያበላሸ መሆኑን አውቆ ከዚህ በሰዳ መልኩ ከጸጥታ ሀይሎች ጋር ተባብረው የሕግ የበላይነት እንዲከበር መስራት መቻል አለበት። በሌላ በኩል በዛሬው እለት ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን እንደ ማህበረሰብ አሸንፈን አናውቅም። በሀገር ውስጥ ጉዳይ ደማችን ውስጥ ያለው መሸናነፍ ነው። አሸንፈን የምናውቀው የውጭ ኃይልን ነው ብለዋል። የባንዲራን ጉዳይ በተመለከተ ተጠይቀው ደግሞ ባንዲራ የሀሳብ መግለጫ ማሳያ አርማ ነው። የፓርቲዎች አርማ ነው። የፓርቲዎች አርማ የእነሱን እሳቤ የሚገልጹበት አንዱ መንገድ ነው። በጽሁፍ ይገለጻል፣ በአርማ ይገለጻል፣ በሞቶ ይገለጻል፣ በህገ ደንባቸው ይገለጻል፣ በንግግራቸው፣ በአሰራራቸው፣ በአደረጃጀታቸው ይገለጻል። አንዱ መግለጫ ነው። እኛ ምንድን ነው ያልነው? ማንም ሰው በሰላማዊ መንገድ መጥቶ በሀሳብ ልዕልና ማሸነፍ ይችላል ብለናል። ባንዲራን ይጨምራል። ይሄ ጉዳይ ችግር የለውም። ባንዲራ በጣም ቀላል ነገር ነው። ብዙ ዓለም ላይ ባንዲራ እየተቀያየረ የኖረው የአሜሪካ ባንዲራ ዛሬ የምናየው አስራ ሶስት ጊዜ ተቀይሯል። ሲጀመር አንድ ኮኮብ አልነበረውም። አግድም ብቻ የነበረው እየዋለ እያደረ ሴት ሲጨመር ኮኮብ ተጨምሮ ዛሬ እንደምታዩት አምሳ ምናምን ደርሷል። የእኛም ባንዲራ መላው የኢትዮጵያ ሕዝብ የሚፈልገው ከሆነ ህገ መንግስታዊ በሆነ መንገድ ተወያይቶ መክሮ ዘክሮ ድምፅ ሰጥቶ ሊቀይረው ይችላል። ለዚያ ትዕግስት የሌለው ሰው ዛሬ በጉልበት ካልሆነ በውይይት አይቀየርም ብሎ የሚያስብ ሰው ተሸናፊ ነው ምክንያቱም ልክ እሱ ጉልበት እንዳለው ሌላውም ሰው ጉልበት አለው። ልክ እሱ መግደል ነው የሚያስበው ሁሉ ሌላውም ሰው ባለው አቅም መግደል ወይም ራሱን መከላከል ያስባል። በዚህ አፕሮች ኢትዮጵያ እናፈርሳለን፣ ሌላ ሶማሌን ለመፍጠር ሌላ ደቡብ ሱዳን ለመፍጠር እና ለእኛ ብቻ ሳይሆን ለቀጠናው ሀገር ሸክም ለመሆን ኖር ውጫው አሁኑ ያልናቸው ኃይሎች አርማቸውን፣ ባንዲራቸውን፣ ሀሳባቸውን፣ ፍልስፍናቸውን በሰላማዊ መንገድ ለህዝባቸው መንገር ማሳመን ይችላሉ። ይሄው ምርጫ እየመጣ ነው ከፊታችን። ህዝብ ይበጀኛል ያዋጣኛል ካለ ይመርጣቸዋል። ሰው ሳይገሉ መኪና ሳያፈርሱ መንግስት መሆን ይቻላል። ለምንድን ነው እየዋልን እያደርን ወደኋላ ኋላ የምንመለሰው? ጠቅላይ ሚኒስትሩ አያይዘው መቻቻል ለአንድ ማህበረሰብ እጅግ አስፈላጊ ጉዳይ መሆኑን መክረዋል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የደቡብ ክልላዊ መንግስት ህዝቡ በተለያየ ጊዜ የሚያቀርበን አስተዳደራዊ ችግር ለመፍታት የሚያስችል አዲስ የዞንና የወረዳ አወቃቀር ላይ የተሰራ ጥናት ማጠናቀቁን አስታወቀ። በጥናቱ ውስጥ ለረዥም ጊዜ ጥያቄና ተቃውሞ ሲሰማበት የነበረው ኮንሶ ከሰገን ህዝቦች ዞን ተለይቶ ራሱን ችሎ ዞን መሆን እንደሚችል ተካቷል። ጽዮን ግርማ የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስን ስለ ጥናቱ አነጋግራ ተከታዩን ዘገባ አሰናድታለች። የደቡብ ክልል ፕሬዚዳንት አቶ ሚሊዮን ማቴዎስ ክልሉ አዲስ ያስጠናው መዋቅርን ተግባራዊ በማድረግ ሕዝቡ የሚያነሳውን ችግሮች ለመፍታት ጥረቱን አጠናክሮ እንደሚቀጥል ተናግረዋል። አስራ ሁለት ዓመታት የአዲስ ወረዳ መዋቅር ጥናት ተካሂዶ ነበር። ያን ጊዜም በየዓመቱ ከሚኖረው የህዝብ እድገት ጋር ተያይዞ ለህዝብ የአስተዳደር መዋቅሩን ቅርብ ከማድረግ አንጻር ያው ተጨማሪ መዋቅሮችን እያጠኑ ማስተካከል ስለሚያስፈልግ አሁንም በክልሉ ውስጥ ተጨማሪ የወረዳ መዋቅር እንዲሁም ደግሞ የዞን መዋቅርም በጥናት ላይ ተመስርቶ ምላሽ መስጠት ያስፈልጋል። ዋናው ማዕከሉ ማዕከላዊ ሀሳቡ የህዝቡን የመልካም አስተዳደር ጥያቄዎችን የልማት ጥያቄዎችን በፍጥነት ከመመለስ አንጻር ምቹ ሁኔታን ለመፍጠር ታሳቢ በማድረግ የተጠና ጥናት ነው እና ያ ያ ጥናት ነው በአሁኑ ጉዳይ የተጠናቀቀ የሚባለው። ማን ነው ጥናቱን ያጠናው? ያው ጥናቱ እንዲጠና በተለያየ ጊዜ ከህዝብ ጥያቄዎች ትነሱ ነው የቆየው ህዝብ አቅራቢያው የወረዳ ማዕከል እንድከፈትለት ምክንያቱም ከሚያነሳቀው ጥያቄዎች ፈጥኖ አገልግሎቱን ከማግኘት አንጻር ያነሳ ነው የቆየው እና ገዢ ፓርቲ ከዚህ ተነስቶ ወስኖ ነው ወደ ጥናት ውስጥ እንዲገባ ያደረገው እና ጥናቱን ያቅናው ገዢ ፓርቲ ራሱ ማስቀመጫው ዳይሬክሽን አክት ተቀመጠ ነው ማለት ነው። አቶ ሚሊዮን ጥናቱ ያካተተውን እንደነገሩን ከዚህ በፊት ልዩ ወረዳ የነበረው አላባ ወደ ዞን እንዲያድግ ሀሳብ ቀርቧል። በተጨማሪም ዌራ ዙሪያ ድጆ ዌራ ና ድጆ የተባሉ ወረዳዎችን ያቅፋል ተብሏል። ወረዳዎቹም ቁሊቶ ጉባ ና የቤሻኖ ከተሞች እንዲሆኑ በጥናቱ ላይ ተገልጿል ተብሏል። በተጨማሪም ከጋሞ ጎፋ ዞን ጎፋ ለብቻው ዞን እንዲሆን በስሩም ስምንት ወረዳዎች ቢኖሩት ተብሎ በጥናቱ ላይ ተገልጿል። ጋሞ ዞን ደግሞ ብቻውን ሆኖ አስራ ሶስት ወረዳዎች ይኖሩታል ተብሏል። በተመሳሳይ ኮንሶ ወረዳ ከሰገን ዞን ወጥቶ ለብቻው ዞን እንዲሆን በጥናቱም ተካቷል። አቶ ሚሊዮን ጥናቱ የሕዝብን ብዛትና ጥያቄን መሰረት አድርጎ የተሰራ ነው ብለውታል። ታሳቢ የሚደረገው ከህዝብ ብዛት አንጻር መነሻ ነው የሚያደርገው። ባለፉት አስራ ሁለት አመታት የዛሬ አስራ ሁለት አመታት አካባቢም እንደዚህ ተጠንቶ ነበረ የተጨማሪ ወረዳ መዋቅር። አሁን ደግሞ ካለው ተጨማሪ የህዝብ ብዛት ጋር ተያይዞ፣ ሁለተኛው ያው የህዝብ ብዛቱ እንዳለ ሆኖ ለአስተዳደር አመችነትም መነሻ በማድረግ ተጨማሪ ወረዳ ማእከላትን ማጥናት አስፈላጊ ነው ሆኖ ስለተገኘ ከላይ የተነሱ አካባቢ ጋር ተጠንቷል። የዞን መዋቅሩ በተደጋጋሚ ህዝቡ ከስሩ ያሉ ወረዳዎችን በማስተባበር የልማት መልካም አስተዳደር ስራዎችን የሚሰራ ከመሆኑ ጋር ተያይዞ ተጨማሪ የዞን መዋቅር እንዲጨምር ያው በጥናት ተለይቷል። አንዱ የአጎፋ አካባቢ ላይ ያለው ነው። ሁለተኛ ወንሶ አካባቢም በተደጋጋሚ ህዝቡ ከሚያነሳው ጥያቄ አንጻር በጥናት እየተካለለ ነው። ሌላው አላባም ወደ ሰባ ዘጠኝ ሊጠጉ ቀበሌያት ናቸው ያሉት እና በጣም ሰፊ የቆዳ ስፋት ያለው ልዩ ወረዳ ነው የነበረው። ከዚህ በፊትም ይህንንም ጭምር ለቀጣይ አስተዳደርም ለእድገትም በሚመች መልኩ መልሶ ማየት ይጠቅማል። ለጥናት መነሻም ጭምር ያን ስለሚያረጋግጥ በዚህ መልኩ የተጠኑ ናቸው። ሌሎቹ ወረዳዎች በየዞኑ ከላይ ባነሳሁት መሰረታዊ መነሻዎች የተጠኑ ናቸው። መቼ ነው ተግባራዊ የሚደረገው ይሄ ጥናት? ይሄ ጥናት ያው የክልሉ ምክር ቤት አሁን የጥናቱን ግኝት መነሻ አድርጎ ተወያይቶ መወሰን ይገባዋል። ያው ከአንድ ወር በኋላ ይሄ ለክልክል ለክልል ምክር ቤት ቀርቦ ያው ተወስኖ ወደ ተግባር ውስጥ ነው የሚገባው ማለት ነው። አሁን ግን ያላለቁ ጉዳዮች አሉ። ለምሳሌ አሁን የወረዳ ማዕከላትን ስያሜንም በተመለከተ ሕዝቡ ተወያይቶ ራሱ መወሰን አለበት። እነዚህን እነዚህን ማዕከላትን እና ስያሜዎችንም ጭምር ሕዝቡን አወያይቶ ይሆነኛል፣ ያማክለኛል በሚል አካባቢ ላይ ሊሆን ስለሚገባ እነዚህ ስራዎች እየተሰሩ ነው ያሉት አሁን በሌላ በኩል በሰገን ዞን ስር የሚገኘው ኮንሶ ወረዳ ለረጅም ጊዜ ላለፉት ሁለት አመታትና ሶስት አመታት ተቃውሞ ሲቀርብበት በዚህ ተቃውሞ ምክንያትም የሰው ሕይወት ጠፍቷል። ሰዎች ከአካባቢያቸው ተሰደዋል፣ ታስረዋል። የታሰሩት ሰዎች በቅርቡ ተፈተዋል። እነዚህ በቅርብ የተፈቱት ሰዎችን አነጋግረናቸው ነበር። በአካባቢው ላይ አሁንም ችግር እንዳለ ከዞን አስተዳደሮች ጋር እንደማይስማሙ ገልጸውልን ነበር። አቶ ሚሊዮንን ይህንን አንስቼ ሰዎቼ ጠይቂያቸው ነበር። የሚነሱት ቅሬታዎች አሁንም ድረስ በክልሉ ይነሳሉ። የአስተዳደር ጥያቄዎች ደግሞ በዚህ ጥናት ተግባራዊነት ይፈታሉ የሚል እምነት እንዳላቸው ነግረውናል። በሂደት ላይ ያሉ አሉ። ያው ይሄ በዚህ አመት ውስጥ ጥያቄዎች ቀርቦ ማየት የሚገባው አካል አይቶ ህገ መንግስታዊ መንገዱን ተቀጥሎ የሚታዩ ናቸው። እሱ በሂደት ላይ ያሉ አሉ። አሁን ባለንበት ሁኔታ ማን ማን ናቸው? በሂደት ላይ ያሉ ጥያቄ የቀረበው አሁን ቀጥታ ያው ሂደት ላይ ቀጥታ የገባው ከሲዳማ ህዝብ የተነሳው ያው በሲዳማ ዞን ሲዳማ ዞን ምክር ቤት ተወስኖ ለክልሉ ምክር ቤት የቀረበው ነው። ሌሎች ያው በዚህ ደረጃ የቀረበ የለም። በፍላቀው ደረጃ የሚነሱ ናቸው ና እንትላ ገብጭ ገብቷል ብዬ ምልሽ ከዚህ ጥያቄ አንጻር ያለ አቶ ሚሊዮን በአያይዘው እንደገለጹልን ልን ከዞን መዋቅሮች በተጨማሪ ከደቡብ ክልል ሀምሳ ስድስት ብሄር ብሄረሰቦች ውስጥ የሲዳማ ዞን የክልል ጥያቄ ራሱን በራሱ ችሎ የሲዳማ ክልል እንዲሆን በምክር ቤቱ ያቀረበው ጥያቄ ህገ መንግስቱን ተከትሎ ውሳኔ እንዲያገኝ እየታየ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ሀያ አመት በኋላ ፕሬዚዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያና ኤርትራ ድንበር በዛላንበሳ አቅጣጫ መከፈቱ ይታወሳል። አለም ፍስሐ የአካባቢውን ነዋሪዎች አስተያየት ጠይቋል። ለሀያ አመታት ተለያይቶና ተነፋፍቀው የነበሩ የኢትዮጵያና የኤርትራ ህዝቦች ሁለቱ መንግስታት በአወረዱ ሰላም መሰረት ከመስከረም አንድ ጀምረው ህዝብ ለህዝብ መገናኘት ችለዋል። ይህ ህዝብ ለህዝብ ግንኙነት ለመታዘብ ወደ ድንበር አካባቢ ሄጄ ነበር፣ ግን ድንበር የሚባል ነገር ያለ አይመስልም። ከትግራይ ወደ ሰንዓፈ፣ ከሰንዓፈ ወደ ዛላምበሳ በብዛት የህዝብ እንቅስቃሴ ይታያል። ዛላምበሳ የሰላም ካባ ለብሳ ደምቃ ነው የጠበቀችኝ። ዛላምበሳ የጤፍና የሲሚንቶ የደራ ገባ ይሆናለች። ከዛላንበሳ ወደ ሰንዓፈ ከሰንዓፈ ወደ ዛላንበሳ ያለ ዕርፍቲ መጓጓዣ ሚኒባሶች ይንቀሳቀሳሉ። እኔም የሰላሙ ተቋዳሽ ሆኜ ሰንዓፈ ከተማን ለማየት እድል አግኝቼ ነበር። ሰንዓፈ ከተማ በተለያዩ ተራሮች ስርና በእነሱ ግርማ ለብሳ እሷም እንደ ዛላ አንበሳ ደመቅ ብላ ነው የጠበቀችን። እኔም የሰላም ተቋዳሽ ሆኜ ሰንዓፈ ከተማን ለማየት እድል አገኘሁ። ሰንዓፈ ከተማ በተለያዩ ተራሮች ስር ሆና በእነሱ ግርማ ልብሳ እሷም እንደዛ ላንበሳ ቅ ደመቅ ብላ ነው የጠበቀች። በሁለቱም አካባቢ የተገነዘብኩት የደራ የንግድ ልውውጥ፣ ዋጋው ላይ ለውጥ ካለ ለማወቅ መኩሬ ነበር የወላጆችን የእህል መጋዘን እየጠበቀና እየሸጠ ያገኘሁት የዩኒቨርስቲ ተማሪ ገበያው እንዴት ነው አልኩ። ኦፍኮርስ በጣም ብዙ ለውጥ አለው የዋጋ በጣም ከፍተኛ፣ በተለይ ጤፍ ምናምን በጣም ከፍ ብሏል። በፊት 203 ምናምን ሲሸጠ የነበረው አሁን 2829 እየተሸጠ ነው እና በዛ ላይ 204 ሲሸጠ የነበረው 2526 ሲሸጠ የነበረው ደግሞ 3ሺ ምናምን እየተሸጠ ነው። ምንድን ነው ምክንያቱ? አላቅም ብቻ ጤፍ መግባት አይችልም። አቅርቦት ደግሞ አብዛኛው ጊዜ የለም። ብሩ እንደዛ ነው። መቶ ብር በመቶ ብር ማለት ነው። እንደዛ ነው የምንገበያየው መቶን አቅፋ በመቶ ብር ማለት ነው። ያው ስምምነት ይሆናል። ያው ህዝቡ እርስ በእርስ ይተዋወቃል ያው መገበያ ከዚህም ከድሮም ጀምሮ እንደዚህ ስለነበረ ያው ምንም ኢንፍሉዌንስ የለውም በሚል እና አሪፍ የሆነ ሰላም ካለ እና ስምምነት ካለ የብር ምንም አያስቸግርም በሚል ነው ይህ የህዝቦች ወዲያና ወዲህ መመላለስ። የሁሉም እንቅስቃሴ ስርዓት ያለውና በስምምነት የተመሰረተ ነው የሚለው ጥያቄ ስለመጣብኝ የወረዳው ምክትል አስተዳዳሪ ወይዘሮ ለምለም አርያን አነጋግሪያቸው ነበር። ወይዘሮ ለምለም የህዝብ ለህዝብ ግኝት ከመቼ እንደጀመረና ሁኔታው እንዴት እንደሚመስል ሲያብራሩ ያው መስከረም አንድ ግልጽ በሆነ በሚታወቅ ፕሮግራም ላይ ላይቭ ነበር፣ ግልጽም በቴሌቪዥን የሚተላለፍ ነበር። ግልጽ በሆነ መድረክ ነው የተገናኘ ነው ከኤርትራውያን ወንድሞቻችን እህቶቻችን ጋር። ያው ሁለቱም ህዝብ ይታወቃል። የኢትዮጵያ ህዝብ ትግራይ፣ በስፔሻል ደግሞ የጉለምከዳ ወረዳ ብዙ ቤተሰቡ በኤርትራ ያለው ፣ ኤርትራውያንም እዚህ ስላለ ያው ግልጽ በሆነ መንገድ ተገናኝተናል መስከረም አንድ። ከዛ በኋላ ያለው ግን ሁሉም ሰው በግለሰብ ከኤርትራም ወደ ትግራይ የሚገቡ ብዙ ወደ ኢትዮጵያ ከዚህም ወደ ኤርትራ የሚሄደው እስከ ሰንአፈ ዓዲ ቀይሕ ከባቢ እኔ እንደማቀው የደረሱ እንዳሉና አስመራ የደረሱ መረጃው የለኝም። እስከ ዓዲ ቀይሕ ከባቢ ትላንትና የደረሱ ግን ሰላም እንደሆነና የህዝቡ ፍላጎት ሲታይ ምንም የሌላ ነገር የፖለቲካዊ ይዘት የለውም። የማህበራዊ ማህበራዊ ግንኙነቱ ጠንካራ እንዲሆን በኢኮኖሚያዊ መንገድም የቻለውን ያህል ሰው አብዛኛው ከዚህ ከትግራይ ነው ወደ ኤርትራ የሚሄድ ያለው ከኤርትራም አለ ያለው ነገር ልብስ ሲሆን አንዳንድ ነገሮች ይዞ በመምጣቱ ደረጃ ያው በዚህ ሶስት ቀን ውስጥ ብዙ ለውጦችን አይተናል። ብዙ ኢንዳስትሪያል ማቴሪያል የስሚንቶ የሌላ የምግብ የሚሆን የጤፍ የአንዳንድ ነገሮች ከዛም ጨው ይዘው የሚመጣ አለ ከዛም ከዚህም በሁለቱም በኩል የሚበዛው ከትግራይ ወደ ኤርትራ ነው። ከዛም ግን ይዘው የሚመጣ አለ። ያው ብዙ ሰዎች የሰው እንቅስቃሴ እያየን ነው። በጸጥታ በኩልም ብዙ የሚያሰጋ ነገር የለውም። ጥሩ ነው እየሄደ ያለው ማለት ነው። የሰዎች መመላለሻ ሚኒባሶች የሚያስከፍሉት ገንዘብ በንግድ ልውውጥ ስርዓትና የገንዘብ አጠቃቀም የዋጋው መጠን ስምምነት ተደርገዋል ወይ ብዬ ጠየቃቸው ነበር። በትራንስፖርቴሽን በኩል የተደረገ ስምምነት የለም። በንግድም ማለት ነው ሰው የቻለውን ያህል ነው ይዞ የሚሄደው ያለው እንጂ እዛ ገብቶ ምን ይጠቀምበታል። ይጠቀምበት የሚባለው ሲሚንቶን በብዛት ነው የሚገባው ያለው። በራሱ በግለሰብ ደረጃ በግለሰብ ኢንተረስት ነው ያለው እንጂ በስምምነት የታሪፍም የትራንስፖርት ከዚህ ወደዚህ ይህን ያህል ብር ነው ተብሎ የወጣለት ተመን የለም። ግልጽ በሆነ መንገድም የትራንስፖርት ስምሪቱ በራሳቸው በግለሰቦች በግል ባለሀብቶች የቻሉትን ያህል በራሳቸው በፈለጉት ነው የሚያስከፍሉት። ግን እኔ እንደታዘብኩት ከሆነ አንዳንድ ጊዜ አሁን ዓመት በዓል ሲሆን እንኳን ወደ ኤርትራ አይደለም ወደ ሌላ አካባቢ ሲሄድም ጨምሮ የመሄድ አለ። እዚህ ላይ ግን ስናየው ለሰላም ያለው ፍላጎት የግል ባለሀብቱ ይሆን ግለሰቡ ይሆን ሁሉም ተመሳሳይ ፍላጎት ስላለው ትራንስፖርትም በእርግጥ ይለያያል። አንዳንዱ በጣም ርካሽ በሰላሳ በሀያ ብር አሁን ወደ ሰናፈ የሚሄድ ከሆነ አንዳንዱ አርባ ብር የሚያስከፍል እንዳለ በወሬ ያው በቃል ነው የሰማነው። በእርግጠኛ ሆነን መናገር አንችልም። ሁሉም ሲታይ ግን ይህን ያህል ብዙም የገበያ ንረት እየታየ አይደለም ማለት ነው። ይህ የደራ የንግድ ልውውጥ በሕብረተሰቡ የኖረ ሁኔታ የሚያሳድረው ተጽዕኖ ይኖራል ወይ ብያቸው፣ ሲመልስ ደግሞ ኑሮ ላይ ገና ስላልታየ አሁን የዓመት በዓል አካባቢ ላይም ስላለን ያው ቀደም ብሎ ነው አስቤዛውን ሙሉን ሙሉ የሚያደርገው ማለት ነው። በአስቤዛ አሁን ግዢ ላይ ገበያ ላይ ቀዝቀዝ ያለ ነው የነበረው። በጤፍ በቆሎ በምናምን ብዙ ገበያ ላይ ሰው አስቀድሞ በነሐሴ ወር ውስጥ ነው የሚገዛው ማለት ነው። የስሚንቶ አቅርቦት ከክልል ደረጃ የመሰቦ የሌሎችም ስሚንቶ ፋብሪካዎች ስላሉ ያን ያህል እንዲሁም በፊት እንደታየው የኢንዱስትሪያል ማቴሪያል እጥረት አሁን አላጋጠመም። እዚህ ቢታጣ ወደ አዲግራት አዲግራት ቢያጣ መቀለ እየሄደ ያን ያህል አሁን ብዙም ያናጋው ነገር የለም እንደኔ ማለት ነው ለሁለቱም በጣም አመሰግናለሁ ይህ በእንዲህ እንዳለ ከአስመራ አካባቢ የመጡ እንግዶች ይህ የወዲያና ወዲህ መተላለፍ ለሶስት ቀናት ማለትም እስከ ቅዳሚ መሆኑ በስጋት ይናገራሉ አለም ፍስሐ ከዘላንበሳ እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያቢሮ ነበር። የስርጭት መሐንዲሱ ደግሞ ሱሌማን ነበረ። ስናስተናግዳቸው ያመሸ ነው። እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመር ይሆን እያለን እንሰናበታለን። መልካም ምሽት ኩን ራዲዮ